ወዳጆቻችን ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና፣ ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደህዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎሉም፣ ይላል የእግዚአብሔር ቃል። እንዴት የሚያጽናና እንዴት የሚባርክ ቃል ነው ወገኖቼ። እግዚአብሔር ለዘላለም የተመሰገነ ይሁን። በዚህን ሰዓት እነሆ እግዚአብሔር አምላካችን በእኔና በእናንተ ዙርያ ቅዱሳን መላእክቶቹን አስፍሮ በግራና በቀኝ ከፊትና ከኋላም ይጠብቀናል፣ ይታደገናል። በእውነት ዙሪያችንን የእሳት ቅጥር አድርጓል። እግዚአብሔር የምትፈሩ ካላችሁ፣ የምትደነግጡ ካላችሁ በዚህን ሰዓት በእግዚአብሔር ተደገፉ። እግዚአብሔር መከታችሁ ነውና፣ እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ፣ የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነትና ጥበቡን የምናወራ ብለን እንጂ የዘወትር ሰላምታችንን አልዘነጋንም። ዛሬ በሚኖረን ክፍለ ጊዜ ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን እንቀጥላለን ማለት ነው። በዚህ ሁሉ ውስጥ ታዲያ አስተማሪው መንፈስ ቅዱስ ተገልጦ የእያንዳንዳችንን ልብ በፍቅር እንደሚያግለው እንደሚያሞቀው እኔ ባለሙሉ ተስፋ ነኝ። ሁሉንም ነገር ለእግዚአብሔር አሳልፈንንስ ሰላማችን የሚገኘው ከዚያ ነውና ሁሉንም በእግዚአብሔር እግር ሥር እንጣለው። የልጁን የኢየሱስ ክርስቶስን የመስቀል ፍቅር ካላየን በስተቀር ወገኖቼ፣ በቤታችን ያጠረቃቀምነው ቅራቅም በሁሉ ነገር ሰላም ሊሆነን ደስታ ሊሰጠን ፈጽሞ አይችልም። ሁሉን ለኢየሱስ ክርስቶስ በመስጠታችን ሰላምን እናገኛለን፣ ደስታን እናገኛለን። የእኛ ጥረት፣ የእኛ መሮጥ፣ የእኛ መውጣትና መውረድ ፈጽሞ ምንም ነገር እርካታን ሊያስገኝልን አይችልም። አዎ ሁሉን ለእርሱ የሰጡ ሰላምን ገበዩ። ሁሉን ላንተ በመስጠቴ

ብሔር ሕይወቱን አሳልፎ በሚሰጥበት ጊዜ ሰላምን ያገኛል። ዙሪያችን የከበበው ጭጋጉና ደመና ሁሉ ከእኛ ገለል ይላል። እግዚአብሔር በእኔና በእናንተ መርከብ ውስጥ ደግሞ ካለ የሚያስፈራን አንዳች ምንም ወጀብ የለም። ኢየሱስ የወጀቡ ጌታ ከእኛ ጋር ነውና እግዚአብሔር ለዘላለም እየተመሰገነ ይሁን። ጅማ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሚገኘው ወንድማችን ሙሉ ጌታ ሰብስቤ በዚህ ዝማሬ ስላገለገለን ቀሪውን የሕይወቱን ዘመን እግዚአብሔር ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናው ምዞት ርባፌኖ ባሪያ እንዳለ ዛሬም ደግሞ እኛም እንባርከሃለን፣ ሁሌም እንባርከሃለን። አቤቱ አምላካችን ሆይ፣ እነሆ ነገ ስለሚሆነው ተነገ ወዲያ ስለሚሆነው ከወር በኋላ ስለሚሆነው ከአመት በኋላ ስለሚሆነውና ስለምታደርግልን በረከት ሁሉ ምስጋናችን በአፋችን ነው። እግዚአብሔር ሆይ፣ ስለ ታደከን ስለ ጨመርክልን መንፈሳዊና ሥጋዊ በረከቶች ሁሉ እጅግ አድርገን እናመሰግንሃለን። በዚህ ሰዓት ደግሞ እግዚአብሔር አምላካችን ሆይ፣ የባሪያዎችን ልመና፣ የባሪያዎችን ጸሎት ለመስማት አንተ ጆሮች ከመቅደስ የተከፈቱ ናቸውና ክብር ለስም ይሁን። በዚህን ሰዓት ያዘኑትን እንድታጽናና፣ የታመሙትን እንድትጐበኝ፣ በብቸኝነታቸውም ያሉትን እንድታጽናና ጓደኛሽ እኔ ነኝ ጓደኛህ እኔ ነኝ እንድትላቸው፣ አቤቱ አምላኬ ወይ አባትሽ እኔ ነኝ አባትህ እኔ ነኝ እንድትላቸው፣ ነዀጃቸውን እንድትይዝና እንድታጠነክራቸው፣ እንድታበረታታቸው ወደ አንተ ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ፣ ተስፋ ያጣችውን ነፍስ ቤት ወጣለሁ የምትለውን የምትቀበዘበዘውን ምን ተሻለኝ የምትለውን ፊት ለፊቷ ጨለማ ተጋርጦ ያለባትን ነብስ በዚች ሰዓት ደግሞ ኖ ዘላለማዊ ብርሃንን እንድታበራላትና መንገድህን እንድታሳያት መውጫ ቀዳዳውንም እንድታሳያት እግዚአብሔር አምላኬ ወዳንተ ጸልያለሁ። እግዚአብሔር ሆይ በዘመናት ሁሉ ውስጥ ያልዛለችውና የማትዝሎ ክንድህ ደግሞ እያንዳንዳችንም በዚህን ሰዓት እንድትነካ ጸልያለሁ። ፈውስን እንድትሰጠን መድኃኒት እንድትሆነን እግዚአብሔር አምላካችን ሆይ እለምንሃለሁ። በቃል አማካይነት ወደ እያንዳንዳችን ልብ ድረስ እግዚአብሔር ሆይ ማወቅ የሚገባንን ለነገው መንፈሳዊ እርምጃችንና ጒዞአችን የሚበጀንን ነገር ሁሉ እንድታስታጥቀን ወደ አንተ ጸልያለሁ። ክብር ለስም ይሁን፣ ይህንን ሁሉ ታደርጋለህና። በዚህን ሰዓት ደግሞ እግዚአብሔር ሆይ በጌታ መንፈስ ቅዱስ አስተማሪነት ቃልህን እገላልጠ እንድትናገርንና እንድታስተምረን እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም። ኢየሱስ የመቶ አለቃውን ብላቴና ፈወሰ። ኢየሱስ ወደ ቅፍርናሆም ገባ። ቁጥር አምስትን ተመልከቱ። ወደ ቅፍርናውም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ በማለት ይቀጥላል። የመቶ አለቃው አረማዊ ነበር። የሮማውያንም የመቶ አለቃ ነበር። በሉቃስ ወንጌል እንደ ተጻፈው ደግሞ ለአይሁድ ምኵራብ ሰርቶላቸዋል። አሁን እስቲ የመቶ አለቃው የሚጠይቀውን እንመልከት። ወይም ደሞ እኒ ቁጥር ስድስትን ተመልከቱ። ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ይህ ብላቴና በከፋ ሁኔታ ውስጥ ነው ያለው አድማጮች። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል እኔ ደግሞ ለሌሎች ተገዢ ነኝና ከእኔም በታች ጭፍራ አለኝ አንዱንም ሂድ ብለው ይሄዳል ሌላውን ምና ብለው ይመጣል ባርያዬንም ይህን አድርግ ብለው ያደርጋል አለው ከማቴዎስ ወንጌል ምዕራፍ ስምንት ከቁጥር ሰባት እስከ ዘጠኝ ያለውን ተመልከቱ አድማጮቼ ይህ የመቶ አለቃ ስለ ስልጣን ምንነት ጠንቅቆ የተረዳ ይመስላል በስሩ ላለ ወታደር ይህንን አድርግ ይላል እርሱም ያደርጋል ለምን ከስልጣኑ የተነሳ ማለት ነው ወደ ኢየሱስም ተመልክቶ እንዲህ አይነት ስልጣን አለህ ይለዋል ኢየሱስ በበሽታ ላይ ይህንን አይነት ስልጣን እንዳለው ተረድቷል ይህ ሰው በመቀጠል ደግሞ እስቲ አንድ ላይ ቁጥር አስርን እናንብብ ኢየሱስም ሰምቶ ተደነቀና፣ ለተከተሉት እንዲህ አለ። እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘውም ብሎ ሲመሰክር እንመለከታለን። ይህ እጅግ የሚገርም ነገር ነው። ኢየሱስ በሁለት ሁኔታዎች እንደ ተደነቀ ተጽፏል። አንደኛው የእስራኤል አለማመን ሲሆን፣ ሌላኛው ደግሞ የዚህ የአረማዊ የመቶ አለቃ እምነት ነው። ልባላችሁ በሁለት ሁኔታዎች ነው ጌታ ኢየሱስ ክርስቶስ የተደነቀው። አንደኛው የእስራኤል አለማመን ነው። ሁለተኛው ጌታ ኢየሱስ ክርስቶስን ያስደነቀው ነገር ቢኖር ደግሞ የዚህ የመቶ አለቃ እምነት ነው። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ። ቁጥር አስራ አንድን ተመልከቱ። ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ ይላል። ይህ አባባል በጣም የሚደንቅ ነው። ጌታችን ይህን በተናገረበት ጊዜ አባቶቻችን በምዕራብ ወይንም በምሥራቅ ነበሩ። ለእነዚህ መልእክቱ እንደሚደርሳቸውና በርሱ እንደሚያምኑ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት እንደሚቀመጡ ተናገረ። ምን አይነት ታላቅ አባባል ነው ይህ ግን የሚሆነው በቤተ ክርስቲያን አባልነት ወይም በቤተሰብ ሳይሆን ወገኖቼ በአንድ ሰው የግል እምነት ነው እስቲ ቁጥር አሥራ ሦስትን ኢየሱስም ለመቶ አለቃው ሂድና እንዳመንህ ይሁንልህ አለው ብላቴናውም በዚያች ሰዓት ተፈወሰ ይላል የታመመው ብላቴና በክርስቶስ አጠገብ ባይሆንም የመቶ አለቃው በክርስቶስ ላይ የነበረው እምነት ግን እንዲድን አድርጎታል። ኢየሱስ ለምጻሙን ዳሰሰው ተፈወሰም። አሁን ደግሞ የመቶ አለቃውን ብላቴና ከርቀት ሆኖ ሲፈውሰው እንመለከታለን። ገናና ስሙ ለዘላለም የተመሰገነ ይሁን። ኢየሱስ የጴጥሮስን አማትና ሌሎችንም ፈወሰ። ከቁጥር አስራ አራት እስከ አስራ አምስት ያለውን ደግሞ እስቲ አብረን አንድ ላይ እናንብብ። ቀጥለን ሦስተኛውን ተአምር እናያለን። ወገኖቼ ነጥቦቹን እየጻፋችሁ እንደሆነ እገምታለሁ። ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው ይለናል። ኦ ደካማን የሚያገለግል አምላክ ለዘላለም ስሙ እየተመሰገነ ይሁን። ውድ አድማጮቼ፣ ዛሬ ጌታ ኢየሱስ ክርስቶስ ባጠገባችን ኖረ አልኖረ መንፈሱ ከእኛ ጋር ስለሆነ እንደኛ ሁኔታ ነው፣ እንደ እምነታችን ነው ማለት ነው። ለመዳሰስ ከፈለግን፣ ለመፈወስ ከፈለግን፣ ከስራታችን ለመላቀቅ ከፈለግን፣ ለመጽናናት ከፈለግን እንዴ እረስንጣለ ጌታ ኢየሱስ ክርስቶስ ዛሬ ከእኛ ጋር ነው። ሀሌሉያ። የጴጥሮስ አማት በኀይለኛ ንዳድ ተይዛ ታማ ተኝታ ነበር። እነዚህን ሦስት ዐይነት በሽታዎች አድማጮቼ ልብ ብላችሁ ተመልከቱ። አንዱ ለምጽ ሲሆን ይህም የማይድን በሽታ ነው። ሌላኛው የማያንቀሳቅስ ሽባነት ሲሆን ሦስተኛው ደግሞ ጊዜያዊ የሆነ ንዳድ ነው። እነዚህ ነጥቦች ደግምላችኋለሁ። አንደኛው በሽታ ለምጽ ነው። ይህ የማይድን በሽታ ነው። ሌላኛው ደግሞ የማያንቀሳቅስ ሽባነት ነው። ሦስተኛው ደግሞ ጊዜያዊ የሆነ ንዳድ ነው። አራተኛው ተአምር የተከናወነው በምሽት ነበር። እስቲ ከቁጥር አሥራ ስድስት እስከ አሥራ ሰባት ያለውን ክፍል እናምብ፣ በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። ወረድ ብላችሁ ደግሞ ቁጥር 17ን ተመልከቱ። እንዲህ ይላል፣ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ ይላል። ውድ አድማጮቼ፣ እዚህ ላይ ብዙዎችን እንደሚል ልብ እንበል። ይሄ ጥቅስ ብዙዎችን ይላል። እነዚህ በተለያየ በሽታ የተያዙ ማለትም፣ ግማሹ እውር፣ ሌላው ሽባ ሌሎቹ ደግሞ ደንቆሮ ሊሆኑ ይችላሉ። ኢየሱስ ሁሉንም በቃሉ ፈወሳቸው። ለዚህም ነው ተቃዋሚዎቹ እንኳ ኢየሱስ ተአምር አልሠራም ያላሉት። ይልቁንም እንዴት እነዚህን ታምራት እንደ ፈጸመ ነበር የጠየቁት። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ የታመሙትንም ሁሉ ፈወሰ ይላል ማቴዎስ ምዕራፍ ስምንት ቁጥር አሥራ ሰባት ልብ ይሏል ይህንን ጥቅስ ማቴዎስ የወሰዱ አድማጮቼ ከኢሳይያስ ምዕራፍ ሐምሳ ሦስት ቁጥር አራት ነው ይሄ በኢሳይያስ ሐምሳ ሦስት ቁጥር አራት ላይ የተጻፈው ጥቅስ ስለ ሥጋ ፈውስ አይደለም የሚያወራው በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረም ቈጠር ነው። እርሱ ግን ስለ መተላለፋችን ቈሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በርሱ ላይ ነበረ፣ በርሱም ቍስል እኛ ሁላችን ተፈወስን ይላል። ይሄ ክፍል ኢሳይያስ ምዕራፍ ሃምሳ ሦስት ቁጥር አራትና አምስትን ይመለከቷል። ከምንድን ነው የተፈወስ ነው ከዚህ በላይ በሰማነው ጥቅስ መሠረት ከበደላችንና ከመተላለፋችን ነው የተፈወስ ነው ይህንንም በሚመለከት የበለጠ እርግጠኞች የምንሆነው ጴጥሮስ በመልእክቱ የሚናገረውን ስናነብ ነው እስቲ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሀያ አራትን ተመልከቱ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሀያ አራት ለኀጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኀጢአታችንም በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። ከምንድን ነው የተፈወስ ነው የሚለውን ጥያቄ እንደ ገና ማንሳት እንችላለን። የተፈወስ ነው ከኀጢአት ነው። የእኛ መተላለፍና በደል ነው በእርሱ ላይ የሆነው ይህ ማለት ከእግዚአብሔር የሥጋ ፈውስ አናገኝም ማለት አይደለም። ውድ አድማጮች እግዚአብሔር ይፈውሳል፣ እግዚአብሔር ያድናል፣ እግዚአብሔር ይጠግናል። ነገር ግን የሚፈውሰው እንደ ፈቃዱ ነው። አንዳንዴ ይፈውሳል፣ አንዳንዴም አይፈውስም። ኢየሱስ ገናና ነው። አሰራሩን ማንም ሊቅ ሊደርስበት አይችልም። አዎ ገናና ነው። ጌታ ኢየሱስ ክርስቶስ ገናና ነው። ሆሳና የኛ ኢየሱስ አቻ ይገኝለት፣ እንደ ሞት አልቀረን ከሶ አለ በሰማያት። ማን ይቃወመናል? ዛሬ በደሙ ዋጅቶናል። እንፃኤውን ልናውራ በገና ስተናል፣ በገና ስተናል። ምስጋና፣ ምስጋና፣ ምስጋና

ጌታ ኢየሱስ ክርስቶስ በዘመናት መካከል ድል እንዳደረገ ነው። ሃሌሉያ አድማጮቼ ከክርስቶስ ሞት የተነሳ በዚህ ምድር እያለን ሁልጊዜ ፎሲ ማግኘት የሚገባን ቢሆን ኖሮ ለምን ጳውሎስ ጢሞቴዎስን ለሆዱ በሽታ ትንሽ ወይን ጠጅ እንዲጠጣ ነገረው? ለምን በእምነት እንዲፈወስ አላደረገውም? ሌላው ነጥብ ደግሞ ለምን ያዕቆብ ቅዱሳንን በእምነት ፈውሳቸውን እንዲቀበሉ አልነገራቸውም? ሽማግሌዎችን እንዲጠሩና እንዲጸልዩላቸው ለምን ነገራቸው? ያዕቆብ ምዕራፍ አምስት ቁጥር አሥራ ሦስት እስከ አስራ አምስት ያለውን ተመልከቱ። ጳውሎስ ሌላኛው ነጥብ ደግሞ ከሥጋ መውጊያው በእምነት ለምን አልተፈወሰም? እስቲ ሁለተኛ ቆሮንቶስ ምዕራፍ አሥራ ሁለት ከቁጥር ሰባት እስከ ዘጠኝ ያለውን ክፍል ላንብብላችሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጐስመኝ የሴጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ ሦስት ጊዜ ጌታን እለመንኩ እርሱም ጸጋዬ ይበቃሃል፣ ኀይሌ በድካም ይፈጸማልና አለኝ ይላል ሐዋርያው ጳውሎስ። በመቀጠሌ ደግሞ እንግዲህ የክርስቶስ ኀይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ እያለ ሐዋርያው ጳውሎስ ይናገራል። ከመጽሐፍ ቅዱስ እንዲህ ዐይነት ብዙ ምሳሌዎችን መጥቀስ ይቻላል። ውድ አድማጮቼ አዎን፣ እግዚአብሔር ይፈውሳል። ወደ ታላቁ ሐኪም ወደ ኢየሱስ ክርስቶስ በሽታችንን ይዘን መቅረብ ይገባናል። እርሱ እንደ ፈቃዱ ሁሉን ያደርጋልና እርሱ ዛሬም ቢሆን ሊፈውስ በዚች ደቂቃ እንኳን ይችላል፣ ይፈውሳልም። ክብር ለእርሱ ይሁን። ዛሬ ዛሬ በየአብያተ ክርስቲያናቱና በየማኅበራነ ምእመናኑ የምንመለከተው ድንቅ የሆነችው የጌታ ኢየሱስ ክርስቶስ እጅ በሕዝቡ ማእከል እየተመላለሰች ስትፈውሳቸው፣ ስትጠግናቸው፣ ደካሞችን ስታግዛቸው፣ ክብርንና ግርማን ስታጐናጽፋቸው ነው። ሃሌሉያ! ማን አንተ ወዳጄ ሆይ ዛሬ ያልተነካኸው፣ በችግርህና በጒዝቁልና በጌታ ቤት የምትኖረው አንተ ወንድሜ፣ አንቺ እህቴ፣ ማንኛችሁ ናችሁ? ሐኪም ቤት ማንም ሰው ለመፈወስ ሐኪም ዘንድ ቀርቦ ከዚያ በኋላ ዶክተሩ ያዘዘለትን መድኃኒት የማይጠቀም እርሱ ተቸገርኩ ብሎ ቢያወራ ማን ይቀበለዋል? ማንስ ያዝንለታል? ለዚህ ሰው እስቲ ቁጥር አሥራ ስምንትን ተመልከቱ። ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዘ ይለናል። ኢየሱስ እዚህ የተጠቀሱትን ብቻ ሳይሆን በጣም ብዙ ሰዎችን ፈውሷል። ዮሐንስ ደግሞ እንዲህ ሲል ይመሰክርለታል ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይለናል። እግዚአብሔርን ቃል ተናገርን ብለን ፈጽሞ መድፈር አንችልም። የእግዚአብሔርን ቃል ተንትኖ ሐሳቡንም ገልጾ የሚጨርስ ማንም የለምና፣ በዚህ ቃሉ ውስጥ ደግሞ ያልተዳሰሰ ማንም የለም። እግዚአብሔር ለእያንዳንዳችን ቃል ነበረውና እግዚአብሔር ስለዚህ ድንቅ ቃሉ አሁንም ይክበር ይመስገን እያልን በዚሁ እንሰናበታችኋለን። ናደሩ و <applause> الوطن Oh, oh, oh! Kalunde mi nagere, oh, hallelujah.